في الساحة وتحت سقف كلنا في دسمن ما لا ይሰሩ ወይብሩ ለእግዚአብሔር በሰማያት ወሰላም በምድር ሥምረቱ ለሰብእ እስማ ተነሰ ተምክሮ ለሰላይ ወሰጠጠ መዛፍ ዳዎ ሙላዳም ወለየዋን ወረሰየሙ አጋዝ ያነ ዘተወልደለነ በሀገረ ዳዊት መድኃኒነ ኢየሱስ ክርስቶስ ሳሌለነ ቅዱስ